ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት ጉዳዮች መካከል በዓለም አቀፍ ቋንቋ ተምረን በአለም አቀፍ ቋንቋ ተምረን ብሔር ተጠየቅን። በአማራ ክልል በሕክምና ባለሙያነት የተመረቁ በመቶዎች የሚቆጠሩ ወጣቶች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል በሚል ሰላማዊ ሰልፍ አድርገዋል። ሙሉ ዘገባው በምሽቱ ይደመጣል። የምርጫ 2013 ሰላማዊ የማድረግና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢው መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው። ኮሚሽነር መልአኩ ፋንታን የሰማ ናቸው። ከጥቂት ወራት በኋላ የሚደረገው የኢትዮጵያ ሀገር አቀፍ ምርጫ በጸጥታ ምክንያት የማይካሄድባቸውን እንዲሁም በሰላማዊ መንገድ ይከናወንባቸዋል ተብሎ የሚጠበቁ ቦታዎችን የፌዴራል ፖሊስ ኮሚሽን ዛሬ ይፋ አድርጓል። እነዚህና ተጨማሪ ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉም በፊት ግን ስመኝ ሸቆዬ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በቅድሚያ ከሀገር ውስጥ የምርጫ ዜና ጀምራለሁ። ስድስተኛው የኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌዴራል ፖሊስ ኮሚሽን አስታውቋል። የጸጥታ ችግር ይታይባቸው በነበሩ ምዕራብ ወለጋና ቤንሻንጉል ጉምዝን በመሳሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ መሆኑን ኮሚሽኑ ጨምሮ ገልጿል። ዘገባው የጸሐይ ዳምጠው ነው። በተያያዘ ዜና በስድስተኛው ጠቅላላ ምርጫ በውጭ የሚኖሩ ኢትዮጵያውያን በምርጫ እንደማይሳተፉ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ አዋጁ በውጭ ሀገር የሚኖሩ የኢትዮጵያ ዜጎች በምርጫ መሳተፍ ስለሚችሉበት ሁኔታ ቢደነግግም ከቦርዱ አደረጃጀት አዲስነትና ከስራ ውስብስብነት አንጻር በውጭ ሀገር የሚኖሩ ኢትዮጵያውያን በምርጫው እንዲሳተፉ ለማድረግ የአቅሙ ውስንነት አለ ሲሉ የብሔራዊ ምርጫ ቦርድ ቃል አቀባይ ሶሊያና ሽመልስ ገልጸዋል። ቃል አቀባዩ አክለው በሚቀጥሉት ምርጫዎች አስፈላጊው ዝግጅት ተደርጎ በውጭ የሚኖሩ ኢትዮጵያውያን በምርጫ ተሳታፊ የሚሆኑበት ስራ እንደሚ ሲሰራ ጠቁመዋል። ዘገባው የመስፍን አራጌ ነው። የአውሮፓ ህብረት የመድኃኒት ቁጥጥር ተቋም መርማሪዎች በአስትራዜኒካ ክትባት ደህንነት ጉዳይ ሲያካሄዱ የቆዩትን ምርመራ ውጤት ዛሬን ይፋ እንደሚያደርጉ ተገለጸ። ክትባቱን በወሰዱት ሰዎች ላይ የተፈጠረው የደም መርጋት ከክትባቱ ጋር ግንኙነት ይኑረው ወይም አይኑረው እንደሆነ ሲመረምሩ ቆይተዋል። የአውሮፓ የመድኃኒት ቁጥጥር ተቋሙ በአውሮፓ ህብረት አባል ሀገሮች የአስትራዜኒካ ኩባንያውን ክትባት ከወሰዱት አምስት ሚሊዮን ሰዎች መካከል በሰላሳ ሰዎች ላይ ተከስቷል የተባለውን ከደም መርጋት ጋር የተያያዘ ችግር ክትትል ሲያደርግበት ከርሟል። የዓለም ጤና ድርጅት በጉዳዩ ላይ አሁን ያሉ መረጃዎችን ተመርኩዞ የራሱን ጥናት እንደሚያካሂድ ትላንት አስታውቋል። ለጊዜው ግን ክትባቱ ሊያስከትል ከሚችለው የጎንዮሽ አደጋ የሚሰጠው ጠቀሜታ እንደሚበልጥ እናምናለን ብሏል። ታንዛኒያኖች ላለፉት ሳምንታት ከህዝብ አይን ርቀው የሰነበቱት የ ስልሳ አንድ አመቱ ፕሬዝዳንታቸው ጆን ማጉፉሊ በድንገት ህይወታቸው ማለፉን ተከትሎ ሐዘናቸውን እየገለጹ ነው። ሀገሪቱ የ21 ቀናት ብሔራዊ የሐዘን ቀን ማወጇንም ምክትል ፕሬዚዳንታቸው ሳሚያ ሱሉሁ ሀሰን አስታውቀዋል። ማጉፉሊ በጽና መታመማቸው በስፋት ሲነገር የቆየ ሲሆን ምናልባትም በኮቪድ-19 ሊሆን ይችላል የሚል ጥርጣሬ አለ። ቡልዶዘር በሚል ቅጽል ስማቸው የሚታወቁት ማጉፉሊ በጀመሯቸው ትላልቅ ግንባታዎችና ለሚቀርብባቸው ቅሬታዎች ጆሮ ዳባ ልበስ ማለታቸው ከተለያዩ የመብት አቀንቃኞች ትችት ይደርስባቸው እንደነበር ይታወሳል። ጎረቤት ሀገር የሆነችው ኬንያም የማጉፉሊን ሞት ለማሰብ ባንዲራዋ ለሰባት ቀናት በግማሽ ዝቅ ብሎ እንዲውለበለብ ለበለብ አውጃለች። በተመሳሳይ ዩናይትድ ስቴትስ በፕሬዝዳንት ጆን ማጉፉሊ ማረፍ ለታንዛኒያ ህዝብ ሀዘኗን ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ የታንዛኒያና የአሜሪካ ህዝብ ግንኙነት እንዲሻሻል መስራታችንን እንቀጥላለን ብሏል። በማስከተልም የታንዛኒያ ህዝብ ሰብአዊና መሰረታዊ መብቶች እንዲከበሩ በሚያደርገው ትግልና ኮቪድ አስራ ዘጠኝ ን ለመዋጋት በሚያደርገው ጥረት ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል አስረድቷል። 2019 ወረር በማናናቃቸው ና በመጠርጠራቸው በሀገራቸው ላይ ብርቱ አለም አቀፍ ነቀፋ ያስከተለው ማጉፉሊ በአንድ አመታቸው ማረፋቸውን ያስታወቁት ምክትል ፕሬዝዳንታቸው ሳሚያ ስሁሉ የእልፈታቸው ምክንያት የልብ ድካም መሆኑን ገልጸዋል። በዩናይትድ ስቴትስ ጆርጂያ ግዛት የመታሻ ቤቶች ላይ ተኩስ ከፍቶ ስምንት ሰዎችን በመግደል የተጠረጠረው ግለሰብ ፍርድ ቤት ለማቅረብ የተያዘው ቀጠሮ ተሰረዘ። ሮበርት አሮን ሎንግ የተሰኘውን ግለሰብ ሐሙስ ከሰዓት በቼረኪ አስተዳደር ስር በሚገኘው ፍርድ ቤት ለማቅረብ ቀጠሮ ተይዞ የነበረ ቢሆንም መሰረዙን አንድ የፍርድ ቤቱ ኃላፊ ለዋሽንግተን ፖስት ተናግሯል። ዋሽንግተን ፖስት በዘገባው የፍርድ ቤቱ ኃላፊ ቀጠሮ ከመሰረዙ ውጪ ምክንያቱን አለመግለጹን ጠቅሶ ባወጣው ዜና ለፍርድ ቤቱ የሚቀርቡ መረጃዎች ታሽገው መቅረባቸውን ጨምሮ ጠቅሷል። ረቡዕ ዕለት አቃቤ ህጎች የ21 አመቱ ሎንግ ላይ ስምንት የግድያ ክሶችና አንድ ከፍተኛ ጉዳት የማድረስ ክስ ያቀረቡበት ሲሆን በአሁኑ ሰዓት በቼሬክ አስተዳደር በሚገኝ ማረፊያ ቤት ውስጥ እንደሚገኝ ታውቋል። ጉዳዩን የያዘው ፖሊስ እንዳስታወቀው ወጣቱ ስድስት የእስያ ዝርያ ያላቸው ሴቶችን ጨምሮ የተገደሉበትን ተኩስ ለምን እንደፈጸመ እስካሁን አልታወቀም። አንድ ነጭ ወንድና አንድ ነጭ ሴትም በግድያው ህይወታቸውን አጥተዋል። በጥቃቱ ጉዳት የደረሰበት አንድ ሰው ደግሞ በሆስፒታል ሕክምና እየተደረገለት መሆኑን ፖሊስ አስታውቋል። አድማጮች ለሰዓቱ ያዝኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። አመሰግናለሁ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ወጣቶች ላይ ትኩረትን ያደረገ የአሜሪካ ድምፅ ልዩ መርሃ ግብርም ነው። ወደ ቀዳሚው ዘገባ እናምራ። በአማራ ክልል በሕክምና ባለሙያነት በዶክትሬት ዲግሪ የተመረቁ አራት መቶ የሚጠጉ ሐኪሞች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል ሲሉ ቅሬታቸውን አሰምተዋል። ሐኪሞቹ ቅሬታቸውን ለሦስተኛ ቀናት በሰላማዊ ሰልፍ ለሚመለከተው አካል ለማቅረብ ቢሞክሩም እስካሁን ሰሜን እንዳላገኙ ተናግረዋል። ከአማራ ክልል ውጪ ተቀጥሮ ለመስራትም አንዳንድ ክልሎች ቋንቋችንን አትችሉም ይሉናል ብለዋል። አስቴር ምስጋናው ዝርዝሩን ይዛለች። ቋንቋ ሐኪም የአማራናችን የሚያገል የጤና ፖሊሲ፣ የሚያገል የጤና ፖሊሲ እንቃወማለን፣ እንቃወማለን። አማራ ክልል ውስጥ የሚገኙ ስራ አጣ ሐኪሞች ይህንን መፈክር እያሰሙ ያገኘኋቸው ትላንት ከምሽቱ 12 ሰዓት አካባቢ በክልሉ ጤና ቢሮ ግቢ ውስጥ ነው። ድምፃቸውን ለማሰማት ከወጡ ሁለተኛ ቀን እንደሆናቸውም ገልጸዋል። በመጀመሪያው ቀን በጸጥታ አስከባሪዎች መከልከላቸውንና መዋከባቸውን ይናገራሉ። በዚህ አመት ነው በህክምና ሙያ የተመረቀችው ዶክተር ሰላም ተሰማ ከእሷ በፊት የተመረቁ ጓዶቿ እስካሁን ስራ ለማግኘት መቸገራቸውን ስታይ ለእርሷም የማይቀርጣ መሆኑን ትናገራለች። ከትላንት ጀምሮ ለሁለት ቀናት ያክል እዚሁ ተሰልፈን ድምጻችንን በማሰማት ላይ ነበርን፣ ግን ምንም አይነት ምላሽ አላገኘንም። ይህም ለምን እንደሆነ አላወቅንም። ሌላ ክልሎች እኛ አሁን ችግር የሆነብን ምንድን ነው? ሌላ ክልሎች ሄደን እንዳንወዳደር የቋንቋ ችግር አለብን። ኦሮሚያ እንዳትሄጂ፣ ትግራይ ክልል እንዳትሄጂ፣ በጣም ችግር ነው የሆነብን ቋንቋ አንችልም። ቋንቋ አንዳንድ ክራይቴሪያ ነው ክራይቴሪያ መሆኑ የነበረበት ለብቃት ምዘና አልፈሻል፣ ላይሰንስ አለሽ ወይ ጥሩ ውጤት አለሽ ወይ መሆን የነበረበት መቀጠር አለብን በዓይኔ ዶክተር አለማየሁ ታፈሰ ባለፈው ዓመት ነው የተመረቀው። አማራ ክልል ውስጥ ስራ ማግኘት አልቻልኩም ይላል ምክንያት ያላቸውንም ከ2010 በፊት ምደባ የነበረው በፌዴራል ጤና ጥበቃ ሚኒስቴር ነበር። ዘን ከ2011 ጀምሮ በኢትዮጵያ አቆጣጠር ማለት ነው። ከ2011 ጀምሮ የምደባው በእኛ በዚህ በክልል ነው። ሰው በክልል ከሆነ በኋላ ያው በአዋጅ ጸድቆ በህግ ተደንግጎ የተመረቁ የሕክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ የራሱ ልጆች መቅጠር ጀመረ። ስለዚህ ልክ ያ ከሆነ በኋላ 2011 ይህም ክልል ወይም የኛ ክልል የአማራ ጤና ቢሮ ያሉትን መድቧል። ነገር ግን ከ2012 ጀምሮ እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑ ለምሳሌ እኔ የ2012 ተመራቂ ሐኪም ነኝ። ምንም አይነት ቅጥር አልተካሄደም። የአማራ ሐኪሞች ወይም ዶክተሮች ብቻ ስራ አጥ ሆነው ሌሎች ራይ ታወይ ሲመደቡ ለምን? ዶክተር አለማየሁ ሶስት አማራጮችን ለመንግስት አቅርበዋል። አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ወይም ደፊሲት አለ ብለው እናለኝ የመለሱልን መልስ ማለት ነው። የበጀት ደፊሲት አለ ከተባለ መፍትሄው ምንድነው? ስፔሻሊቲ በሚሄዱት እኛ መተካት ነው። በጀት ከሌላቸው ኢቨን እኛን ኤክስፖርት አድርጉ መንግስት የዶላር እጥረት አለብኝ፣ የገንዘብ እጥረት አለብኝ ያለ ነው። እኛን የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ይሄ ደግሞ በውጭ ጉዳይ ሚኒስቴሩ አማካኝነት በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድን ነው? በግላችን እንኳን እንስራ ብንል ምን የሚል ማነቆ ደግሞ ይዞ እንዳለ። ሶስት ዓመት በህክምና ዶክተር በመንግስት ቤት ማገልገል አለብህ፣ የስራ ልምድ ሰርቪስ ይላል። ሰው የት እንሂድ? አሁን ነገሮች ልቁ ጭልምልም እያሉብን እኮ ነው ያለው። እንዲ እስቲ በጣም ፍረዱት እስኪ ምን ይላሉ? በቃ የአማራ ህዝብ ይፍረድ፣ ኢትዮጵያ ህዝብ ይፍረድ። ገብቶሻል? አሁን ኦሮሚያ ክልል ለሶስተኛ ጊዜ ምደባ ብሎ ወጣል። ሌላው ትልቁ ማነቆ ደግሞ ምንድን ነው? እዚህ ክልል ላይ ሲመጣ ዳይሬክትሊ ክልሎች የራስ ራሳቸውን ሲመድቡ እዚህ ክልል ላይ ሲመጣ በፈተና ነው ይላሉ። የሐኪሞችን ቅሬታ በመያዝ ወደ አማራ ክልል ጤና ቢሮ አመራው በስብሰባ ምክንያት የሚመለከታቸውን ኃላፊዎች ማግኘት አልቻልኩም። በእጅ ስልኮቻቸውም ላይ ደውዬ አይነሳም። የጤና ጥበቃ ሚኒስትር ዶክተር ላይ ያታደሰ ግን ትላንት በሰጡት መግለጫ የስራ አጣ ሐኪሞች ጉዳይ የሚመለሰው በክልሎች እንደሆነ ገልጸው ክልሎቹ ደግሞ በቂ በጀት እንደሌላቸው ማሳወቃቸውን አመልክተዋል። በርካታ ጤና ባለሙያዎች ወደ ስራ ማስገባት አለመቻልና በተለይም ሐኪሞችም በቅርቡ አመታት ወዲህ ደግሞ በተጨማሪ ወደ ስራ ውስጥ አለመግባት አለመቻል በተለያየ መድረኮችም ያነሳ ነው ተግዳሮት እንደሆነ ይታወቃል። የሀገራችን የጤና ባለሙያዎች በዝቶባት ወይ ተርፏት ሳይሆን በየተቋማቱ እንግዲህ ቅጥሮችን በየክልሉ በማድረግ ሂደት ውስጥ በአብዛኛው በሚባል ደረጃ ብዙ ክልሎች ያለውን የጤና ባለሙያ በሙሉ ለማስገባት ካላቸው የበጀት አቅም ጋር ስላልተመጣጠነ በርካታ ባለሙያዎች አሁን በስራ ውስጥ መግባት አልቻሉም። ይህንን ግን መፍታት አለብን በሚል ዘርፈ ብዙ ስራ እንደ ጤና ሚኒስቴርም እየተሰራ ይገኛል። በዋነኛነት በመንግስት ተቋሞቻችን ላይ በርካታ ጤና ባለሙያዎች አሁን ፍላጎት አለ። በጤና ጣቢያም ደረጃ፣ በመጀመሪያ ደረጃ ሆስፒታሎችም ደረጃ ብዙ ባለሙያዎችን መጨመሪያ ያስፈልጋል። ስለዚህ ያንን የተሻለ በጀት ለጤናው መድቦ ወደ ስራ ለማስገባት ከክልል መንግስታት ጋር ይህንን እንዲደረግ ብዙ ጥረት እየተደረገ ነው። ጎን ለጎን ግን ያው የበጀት ውሱንነት በመኖሩ ያንን መደገፍ የሚቻልበት የተለያዩ አጋር ድርጅቶች እና የፌዴራል መንግስቱን በምን መልኩ መደገፍ ይችላል ይሄንን የሚልም የተጀመሩ ስራዎች አሉ። ገና እንግዲህ ያው ወደ መሬት ሲነኩ ያው በደንብ የምናሳውቀው ሆኖ ለተወሰነ ጊዜ ድጎማዎች ተደርገው ወደ ስራ ማስገባት ተጨማሪ ባለሙያዎች የሚችሉበትና በቀጣይነት ደግሞ በራሳቸው የሚያስቀጥሉበትን ነገር እየተፈለገ ይገኛል። ሐኪሞች ከተመረቁ በኋላ ስራ ከመንግስት መጠበቅ የለባቸውም ይላሉ ሚኒስትር ሊያ ታደሰ። ሀገር ደረጃ የሚሰራባቸው የግል ዘርፍ የህክምና ስራዎችን ከሌሎች ሀገር ተሞክሮዎችን በመውሰድ የተለያዩ ስታንዳርዶችን የማዘጋጀት ሂደትና ቀለል ባሉ ሁኔታዎች ወደ ስራ የሚገቡባቸውን ሁኔታዎች የማመቻቸት ስራ ከስራ እድል ፈጠራ ኮሚሽን እና ሌሎች ከሚመለከታቸው አካላትም ጋር እየሰራ እንገኛለን። ጎን ለጎንም ሌሎችንም አማራጮች አሁን በቅርቡ ለምሳሌ በርካታ ነርሶች እንግዲህ ሳይቀጠሩ ተመርቀው እንዳሉ ይታወቃል። ብዙ ስልጠና ማዕከላት ከመኖራቸውም ጋር ተያይዘው በቅርቡም ከሰራተኛና ማህበራዊ ጉዳይ ሚኒስቴርና ከስራ ዕድል ፈጠራ ኮሚሽን ጋር በጋራ በመሆን ስልጠናዎችን በመስጠትና ብቁ በማድረግ ወደ ውጭ የስራ እድል እንዲኖራቸው ወደ ውጭ እንዲላኩና የተለያዩ ሀገራት ላይ የስራ ድል እንዲያገኙም የጀመርናቸው ስራዎች አሉ። ምንም እንኳን የክልሉ የጤና ቢሮ ኃላፊዎች በስብሰባ ምክንያት ግቢው እንደሌሉ ቢነገርም ከትላንት ጀምሮ ሰልፍ የወጡ አራት መቶ የሚሆኑ ስራ አጣኪሞች ጥያቄያቸውን ይዘው ዛሬም ግቢው ውስጥ ውለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ስድስተኛው የኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌዴራል ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንደገለጸው የጸጥታ ችግር ይታይባቸው በነበሩ ምዕራብ ወለጋና ቤንሻንጉል ጉሙዝን በመሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ ነው ብሏል። በሌላ በኩል በሰሜኑ የሀገሪቱ ክፍል በተፈጸመው የሀገር ክደት ወንጀል በሚል በተገለጸው ወንጀል የተሳተፉ ሰባ ሁለት ሰዎችና በማይካድራ ጭፍጨፋ በቀጥታ ተሳታፊ የሆኑ ሰላሳ ሰባት ግለሰቦች በትናንትናው ዕለት ወህኒ ይወርደዋል ሲል የፌዴራል ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው ቀጣዩን ዘገባ ልካልናለች። የፌዴራል ፖሊስ ኮሚሽን እንዳስታወቀው ስድስተኛው ሀገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ታዕማንና ዲሞክራሲያዊ እንዲሆን ይሰራል። ይህንንም የሚያደርገው በገለልተኝነትና ህገ መንግስቱን ሌሎች የአገሪቱ ሕጎች እንደዚሁም የምርጫ ህጉን መሰረት ባደረገ መልኩ መሆኑንም ነው ያስታወቀው። መጪው ስድስተኛው ሀገራዊ ምርጫ ደግሞ ከትግራይ ክልል ውጭ በመላው የአገሪቱ ክፍል እንደሚካሄድ የፌዴራል ፖሊስ ምክትል ጀነራል ኮሚሽነር እና የወንጀል መከላከል ኃላፊ ኮሚሽነር መላኩ ፋንታ ገልጿል። በሁሉም ክልል በየጊዜው እየተገናኘን እየገመገመን እዛም እዚህም የሚታዩ ምልክቶች እንኳን ካሉ በጋራ እየገመገመ እየፈታን የጀመርንባቸው ሁኔታዎች አሉ። በቀጣይም በዛ አግባብ የሚሄድ ይሆናል ማለት ነው። እንግዲህ በመላገሪቱ ምርጫው ይካሄዳል፣ ከትግራይ ክልል ውጭ። በዚህ አካባቢ የወጣው የምርጫ ማስፈጸም ጸጥታ እቅድ የሁሉንም አካባቢ ሁኔታ እየገመገመ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ በተለየው ልክ ተገቢው ስምሪት የተደረገበት በቀጣይም የጸጥታ ሁኔታ ተለዋዋጭ ባህሪያት ስለሚኖራቸው የነኚህ የጸጥታ ተለዋዋጭ ባህሪያት ደግሞ ከተለያየ ምንጭ የሚመነጩ ከተለያየ ኮርነር የሚመጡ ስለሚሆኑ በዚያ ልክ ዝግጅት የተደረገ ቢሆን በየወቅቱ ከሚለዋውጡት ጋር ደግሞ ተገቢውን ጥንቃቄና ቅድመ ትንተና በማድረግ እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ 2013 ሰላማዊ የማድረግ እና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢ መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው። የእጩ ምዝገባ ስራውንም ካለጸጥታ ችግር በስኬት ማጠናቀቅ መቻሉ ምክትል ኮሚሽነሩ አክለው ገልጿል። በዛሬው የፌዴራል ፖሊስ ጋዜጣዊ መግለጫ የተተኮረበት ሌላ ነጥብ በሰሜን ኢትዮጵያ ከተካሄደው ዘመቻ ጋር የተያያዘ ነው። ባለፉት ስምንት ወራት ሕግ ለማስከበር ተሰሩ ያላቸውን ስራዎችና ተያያዥ ጉዳዮችን አስመልክቶ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ኃላፊና ምክትል ጀነራል ኮሚሽነር ዘላለም መንግስቴ ናቸው። ከዚህ አንጻር በሰሜን የሀገሪቱ ክፍል ባጋጠመው ችግርና በማይካድራ ጭፍጭፋ እጃቸው አለበት ተብሎ በፖሊስ ምርመራ የተለዩ ግለሰቦች ወደ ወህኒ መውረዳቸውን ነው ያስታወቁት። በተለይ ከሀገር ላይ ክህደት በሰሜኑ የተፈጸመውን ክህደት ተከትሎ በርካታ ሰው በቁጥጥር ስር ውለን ምርመራ አጣርተን ትናንትናና ከትናንት ወዲያ ወደ ሰባ ሁለት የሚሆኑ የጁንታው የሲቪልና ና ወታደራዊ አመራሮች ወደ ወህኒ ቤት እንዲወርዱ አድርገናል። ወህኒ ቤት ሆነው ጉዳያቸውን አቃቤ ሕግ ክሱን መስርቷል። በዛ መሰረት ሂደቱን ይቀጥላሉ። በተመሳሳይ በማይካድራ በተደረሰው ጭፍጨፋ ተሳትፈዋል የተባሉ ከ260 አካባቢ በላይ ተፈላጊዎች ነበሩ። ከነዚህ ውስጥ መጀመሪያ ደረጃ አንድ መቶ ሰላሳ ሰባቱን በቁጥጥር ስራ ውለን ባደረግነው አንድ ወር ተኩል የሚፈጅ ማጣራት ወይም ሁለት ወር እነዚህ ሰዎች ውስጥ እጃቸው በቀጥታ የተሳተፉ ሰላሳ ሰባት ተዋናያኖችን የሳምረ የቀበሌ ሚሊሻ፣ የአካባቢ ፖሊስ የነበሩና ሌሎች በቢዝነስ የተሰማሩ የድርጅቱን የሚደግፉ የጁንታው ቀኝ እጅ የሆኑ አካላትን ለይተን እነሱንም በትናንትናው ዕለት ወደ ወይኒ ቤት እንዲወርዱ አድርገናን ከማይካድራ አምጥተን ማለት ነው። በቤኒሻንጉል ጉሙዝ ክልል መተከል ዞን በተፈጸሙት ግድያዎች እጃቸው እንዳለበት የተጠረጠሩ ግለሰቦችም ተለይቶ ለሕግ ቀርቧል ሲሉ ኮሚሽነር ዘላለም አስረድቷል። በዚህ በቤኒሻንጉል እና አካባቢ እየተፈጸሙ ያሉ ጥቃቶችን እነዚህ ላይም በመስከረም እና በታህሳስ ውስጥ ሁለት ሺህ አስራ ሶስት መተከል ዞን ማዕከል አድርገው ያጋጠሙትን በርከት ያለ ተጠርጣሪዎችን በኮማንድ ፖስቱም በፌዴራል ፖሊስም በክልል ፖሊስም በክትትል በመያዝ ሌሎች የጸጥታ አካላትም በዚህ ስራ በመሳተፍ ተጠርጣሪዎቹን ወደ ህግ የማቅረብ ስራ እየተከናወነ ያለበት ሁኔታ ነው ያለው። እናም የፌዴራል ፖሊስ ኮሚሽን ሀገራዊ ምርጫ ፍትሐዊ እንዲሆን እንደዚሁም የሀገሪቱ ሰላም አስተማማኝ እንዲሆን እየሰራ መሆኑን ነው በዛሬው መግለጫው ያብራራው። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ። ቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ከመስከረም ወር ወዲህ የኮቪድ-19 ህሙማንን በማገዝ ላይ የሚገኙ የህክምና ባለሙያዎች የሥነ ልቦና ጭንቀት መጨመሩን ዓለም አቀፍ የነርሶች ምክር ቤት አስታውቋል። በወረርሽኙ ሳቢያ በተከሰተ የሥራ መጨናነቅም በዓለም ዙሪያ ያሉ የጤና ባለሙያዎች ለወለ የሥነ ልቦና ጭንቀት መዳረጋቸውን ምክር ቤቱ ጨምሮ አስታውቋል። የሮይተርስን ዘገባ ኤደን ገረመውን እንደሚከተለው ታሰማናለች። የእንግሊዝ ነርሶችና የዓለም አቀፍ የነርሶች ምክር ቤት ዋና ስራ አስፈጻሚ የሆኑት ሆዋርድ ካትን ባለፈው ወር ላይ በስዊዘርላንድ ጄኔቫ በስራ ጫና መብዛት ምክንያት ነርሶች እጅግ ሰፊ ለሆነ መጨናነቅ መዳረጋቸውንና በዚህ የተነሳም ስራ እያቋረጡ መሆኑን አስታውቀዋል። ዋና ስራ አስፈጻሚው ስለ ጉዳዩ እንዲህ በማለት ያስረዳሉ። ባለፈው ዓመት ለመጀመሪያ ጊዜ ብሔራዊ የነርሶች ማህበራትን ምን ያክል ነርሶች የአእምሮ ጤናቸው እያሳሰባቸው ነው ስንል ጠይቀናል። ብሔራዊ ነርሶች ማህበራቱ ታዲያ በአእምሮ የጤና ችግሮች የተጠቁ ነርሶች ቁጥር ከ60 በመቶ ወደ 80 በመቶ ማደጉን አሳወቁን። ሁኔታዎቹ የተለያዩ ናቸው። አንዳንዶቹ ጭንቀት፣ ድብርት፣ እንቅልፍ ማጣት ምልክቶች እንዳሉባቸው ተናግረዋል። ነገር ግን በሁኔታዎች የአእምሮ ጠባ ሳያድረባቸው እንዲሁም እጅግ የተዳከሙና መታመን ብቻ ሳይሆን ስራውን ይለቀቁም አሉ። ዋና ስራ አስፈጻሚው ይህ መረጃ በአርባ ሀገራት ካሉ የብሔራዊ ነርሶች ማህበራት የተሰባሰበ ነው ይላሉ። ካቶን የችግሩን ጥልቀት ሲያስረዱም የነርሶች የስራ ሁኔታ በወረርሽኙ ምክንያት ያሳየው መውደቅ እንደ ኤሮፓያን አቆጣጠር በ2030 13 ሚሊዮን የሚሆኑ ነርሶችን ሊያሳጣን ይችላል ሲሉ ያስጠነቅቃሉ። ለምሳሌ ዩናይትድ ስቴትስን ከወሰድን 93 በመቶ የሚሆኑት ነርሶች የጭንቀት ምልክት አለባቸው። በተመሳሳይ በስፔን 80 በመቶ የሚሆኑት ነርሶች ጽኑ በሆነ ጭንቀትና ድብርት ተጠቅተዋል። በጃፓንም ባለፈው ዓመት ላይ በጥቂት ወራት ጊዜ ውስጥ 15 በመቶ የሚሆኑ ነርሶች በስራ ጫና መብዛት ምክንያት በሚመጣ መዳከምና ስልቸታ ስራቸውን ለቀዋል። ታዲያ በዓለም ዙሪያ ካየነው ነርሶች በኮሮና ቫይረስ ምክንያት በተፈጠረው ጫና የአእምሮ ጤናቸው ላይ እክልና የወሌ ስነ ልቦና ጉዳት እንዳጋጠማቸው መረጃዎች ያመላክታሉ። በአሜሪካ በደቡባዊ ካሊፎርኒያ ግዛት የአምቡላንስ አገልግሎት ሰጪ ቡድኖች የስራ ቀናቸው ረዥምና እማያልቅ ይመስላል በተለይም የኮቪድ-19 የህሙማን የስልክ ጥሪ የሚያቆም አይመስልም የ ሰላሳ አመቷ ጄነፈር ሚውለር የድንገተኛ ክፍል የጤና እንክብካቤ ቴክኒሻን ስትሆን አንዴ ወደ ስራ ከገባች ለ24 ሰዓታት ያለማቋረጥ ታገለግላለች ታዲያ እጅግ ከባድ መሆኑን ነው የምታስረዳው። ለ24 ሰዓት ያክል ሰርቼ ጠዋት አንድ ሰዓት ላይ ከስራ አወጣለሁ። እስከ ማግስቱ ጠዋት 12 ሰዓት ተኩል ድረስ ወደ ስራ መመለስ አይጠበቅብኝም። ግን በሰውነታችን ውስጥ ያለው አቅም ሁሉ ይሟጠጣል። ሁሉም ሰው ተዳክሟል። የስልክ ጥሪዎችን እንቀበላለን። ሰዎችንም መርዳት እንፈልጋለን። ግን በቃ ስራችን እጅግ ብዙ ነው። ዓለም አቀፉ የነርሶች ምክር ቤት በዓለም ላይ በኮቪድ-19 ከተያዙ ሰዎች አስር በመቶ የሚሆኑት የሕክምና ባለሙያዎች እንደሚሆኑ ግምት ያስቀምጣል። ይህም ወደ ዘጠኝ ሚሊየን የሚሆኑ የሕክምና ባለሙያዎች በኮቪድ-19 ተጠቅተዋል ወደሚል ድምዳሜ ያደርሳል። ካቶን ለህክምና ባለሙያዎች የክትባት ቅድሚያ እንዲሰጣቸው የሚለውን ጥሪ ያስተጋቡ ሲሆን ነገር ግን ክትባቱ ተገኝቷል ማለት የኮቪድ-19 ወረርሽኝ አበቃለት ማለት አይደለም ይላሉ እንደሚመስለኝ አብሮን የሚቆይ ነገር ስለሆነ ኮቪድ-19ን ወረርሽኝ እያልን መጥራት ማቆም ይኖርብናል አሁን ከእሱ ጋር ተጣጥመን የምንኖርበትን ሁኔታ መፈለግን ያለብን ለሮይተርስ ዘገባ ኤደን ገረመው ከዋሽንግተን ዲሲ ምከራው ምከራው ከሰማት በአበው ተረት I'm so grateful to so And a celebrity, I own a The that I'm telling you. a አብረን ስላመሸን ደስ ብሎናል። ሀብታም ዝዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የነገሰ በለን። መልካም ምሽት።

i